the voice of america you <laughs> ya yeah, america drum radio tabiano <laughs> በ 19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ህዳር 21 2008 ዓ ም ዝግጅታችን ጀመረ ጤና ይስጥልን እንደምናመሻችው ጤና ይስጥልን የዚህ ምሽት አስተናጋጆቻችሁን ያዳኒ ፍሳዬና እኔም ሰሎሞን አባተነን ኢፍ ዊ ለት ወርልድ ኪፕ ዓለማችን አሁን በያዘችው ፍጥነት መጋሏዋን እንድትቀጥል የባህር ጠለሎች አሁን በያዙት ፍጥነት ከፍ ማለታቸውን ይቀጥሉ ዘንድ የአየር ጠባይ ከጊዜ ወደ ጊዜ ባልተጠበቀ ሁኔታ መቀያየሩን እንዲቀጥል ከፈቀድን ብዙም ሳንቆይ እጅግ የበዛ የምጣኔ ሀብትና ወታደራዊ አቅማችንን የሚያስወጣን ደረጃ ላይ እንደርሳለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ ለጋዜጠኞች ከሰጡት መግለጫ የተወሰደ የሰማችሁት በአብይ ርዕሳችን ይቀርባል። አሁን ዋና ዋና የዓለም ዜና ነሰማችሁ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአየር ንብረት ለውጥ አሁንኑ መፍትሄ ሊገኝበት ይገባል፣ ወሳኝ የኢኮኖሚና ጸጥታ ጉዳይ ነው ብለዋል። የዓለም የአየር ሙቀት አሁን በምናየው ፍጥነት እንዲቀጥልና የባህር ጠለልም በአሁኑ ፍጥነት ከፍ እንዲል ከተውናቸው የኢኮኖሚና ወታደራዊ ይዞታችንን ለሕዝባችን እድገት ሳይሆን እየተለወጠ የሚሄደው መሬት ከሚያስከትለው አንድ ደምታ ጋር በመራመድ ተግባር ላይ ለማዋል እንገደዳለን ሲሉ ፕሬዚዳንቱ አስገንዝበዋል። ፕሬዚዳንት ኦባማ ዛሬ ይህን ያሉት ከፓሪስ ወጣ ብሎ በሚካሄደው የተባበሩት መንግስታት ድርጅት የአየር ለውጥ ጉባኤ ጎን ለጋዜጠኞች መግለጫ የሰጡበት ወቅት ነው። ጉባኤው የዓለም ሙቀት ከሁለት ዲግሪ ሴንቲግሬድ በላይ እንዳይሄድ ለማድረግ የሚያስችል አሳሪ የሆነ እርምጃ ለመውሰድ ስምምነት ላይ ለመድረስ እየሞከረ ነው። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ የአፍሪካ ሀገሮች ሪኒዌብል ኤነርጂ ወይም ነፋስንና በከርሰ ምድር የሚገኝ የኤነርጂ ምንጮችን ለመጠቀም እንዲችሉ ፈረንሳይ በቀጣዮቹ አራት ዓመታት ውስጥ ሁለት ነጥብ አንድ ቢሊዮን ዶላር እንደምትሰጣቸው አስታውቀዋል። ዘጋቢያችን ሊሳ ብራያንት ከፓሪስ የላከችውን ዘገባ ሰለሞን ክፍሌ ያቀርበዋል። ሚ6 የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ አፍሪካን በኤሌክትሪክ ኃይል ግንባታ ለመርዳት በሚቀጥሉት አራት ዓመታት ለመስጠት ቃል የገቡት ስድስት ነጥብ አራት ቢሊዮን የአሜሪካ ዶላር ነው። ከዚህ ውስጥ አንድ ሦስተኛው ገንዘብ የሚውለው አህጉሪቱ ታዳሽ ኃይል ለመጠቀም በምታደርገው ጥረት ላይ ይሆናል ተብሏል። ፕሬዚደንት ሆላንድ ይህን እርዳታ ለመስጠት ቃል የገቡት አስራ ሁለት ከሚሆኑ የአፍሪካ መሪዎች ጋር ተገናኝተው በየሀገሮቻቸው የአየር ንብረት ለውጥ ስለ ጋረጠው ስጋት በተወያዩበት ወቅት ነው። የፈረንሳዩ መሪ በዚሁ ወቅትም ግሬት ግሪን ዎል ወይም ታላቁ አረንጓዴ ግንብ የተባለውን የአፍሪካ ህብረት ፕሮዤ ለማገዝ አንድ ነጥብ አምስት ቢሊዮን ተጨማሪ ዶላር እንደሚለግሱ አስታውቀዋል። ፕሮዤው ሕዝቡ ዛፎችን በብዛት በመትከል ከሰሃራ በርሃ የሚተነውን ወበቅ መከላከል እንዲያስችለው ነው። ስብሰባው በአብዛኛው ያተኮረው በአፍሪካ ላይ ነው። ይህም የሆነው ከፋብሪካዎች በሚወጣ የተቃጠለ አየር በአብዛኛው የሚጎዱት እነርሱ ሆነው ለእድገታቸው ምንም ዐይነት አስተዋጽኦ ስለማያበረክት ነው። የዓለም ባንክ ለአህጉሪቱ የአየር ንብረት ለውጥ ፍትሕ እንዲሰጥ ጥሪ አቅርቧል። ዳ የኒጀር ፕሬዚዳንት መሐማዱ ኢሱፉ ትላንት ሲናገሩ በሀገራቸው የሚታየውን የአየር ንብረት ለውጥ ከባድ ግለት ድርቅና ጎርፍ በመንጠፍ ላይ ያለ የቻድ ሐይቅና የኒጀር ወንዝ ፍሰት መቋረጥ ሲሉ ነው የገለጹት። ለዚህም ኒጀርና ሌሎቹ የሳህል አገሮች ከዓለም አቀፉ ኅብረተሰብ ጠንካራ ምላሽ ይጠብቃሉ ሲሉ አስገንዝበዋል። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ዛሬ ብራስልስ በቤልጅየም በሚገኘው የአውሮፓ ፓርላማ በኢትዮጵያ ስለተከሰተው ድርቅና ረሃብ ማብራሪያ ሰጥተዋል። የኢትዮጵያን መንግሥት በትጥቅ ከሥልጣን የማስወገድ ዓላማ ያለውን ግንቦት ሰባትን በመምራት ኤርትራ ውስጥ እንደሚገኙ የተነገረው ዶክተር ብርሃኑ ለብራስልሱ ስብሰባ የተጋበዙት በአዘጋጆቹ የፓርላማው አባላት መሆኑን ማምሻውን ለቪኦኤ በሰጡት ቃል ገልጸዋል። በኢትዮጵያ አሁን በድርቅ ምክንያት ስለተከሰተው የምግብ እጥረት ያደረጉት ንግግርም ድርቅ ተፈጥሯዊ ክስተት፣ ረሃብ ግን የመንግስት የኢኮኖሚ ፖሊሲ ውድቀት መሆኑን የሚያመለክት ነው ብለዋል። ከኢትዮጵያ ረሃብን ማስወገድ ከባድ አይደለም ያሉት ዶክተር ብርሃኑ ሁሉንም ነገር የመቆጣጠር አባዜ ያለው ያሉት የኢትዮጵያ መንግስት ገበሬውን መፈናፈኛ አሳጥቶ ከዕለት ጉርስ ያለፈ ህይወት እንዳይኖረው ማድረጉ፣ እየጨመረ የሄደው የኢትዮጵያ ህዝብ ብዛትና እንዲሁም ኬሚካል ማዳበሪያ እየፈጠረ ያለውን ችግር እንደ ምግብ እጥረቱ ምክንያቶች ገልጸዋል። የኢትዮጵያ መንግስት የአሁኑን ድርቅ ኤልኒኞ ክስተት እንዳስከተለው እና እስካሁን ድርቁ ባስከተለው ረሃብ የሞተ ሰው እንደሌለ፣ ለአስቸኳይ ጊዜ የመደበውን እርዳታም ድርቅ ላጠቃው ህዝብ እያደለ መሆኑን ይናገራል። የአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋ የዛሬው የአውሮፓ ህብረት ንግግራቸው በኢትዮጵያ ወቅታዊ ፖለቲካ ጉዳዮች ላይም ያተኮረ መሆኑን ገልጸዋል። በመጽሔት ተጨማሪ ዘገባ አለን። የቀድሞው የቡርኪና ፋሶ ጠቅላይ ሚኒስትር ሮች ማርክ ክርስቲያን ከቦሬ የሀገሪቱን ፕሬዚዳንታዊ ምርጫ አሸነፉ። በጉልበተኛ መሪ ብሌዝ ካምፓወሬ ስር የሀገሪቱ ጠቅላይ ሚኒስትር የነበሩት ከቦሬ ከአምሳ ከመቶ በላይ ድምፅ እንዳገኙ የምርጫ ባለስልጣኖች ትላንት ማታ አስታውቀዋል። ተመራጩ ፕሬዝደንት ውጤቱ ይፋ እንደተደረገ ባሰሙት ንግግር ወዲያውኑ ስራ ለመጀመር ቃል ገብተዋል። ደጋፊዎቻቸው በመንገዶች ላይ ባንዲራ ሲያውለበልቡና የመኪና ጥሩምባ ሲያሰሙ በቴሌቪዥን ታይተዋል። ዋናው የተመራጩ ፕሬዚደንት ተወዳዳሪ ዘፍሪን ዴብሬ ከ30 ከመቶ ድምፅ በታች ነው ያገኙት። ዴብሬ የምርጫው ውጤት እንደተሰማ ካፖሬን እንኳን ደስ ያሉት እንዳሏቸው የፈረንሳይ የዜና አገልግሎት ከመዲናይቱ ዋጋዱጉ ባስተላለፈው ዘገባ ገልጿል። ቡርኪና ፋሶ እንደ አውሮፓ አቆጣጠር በ1960 ዓ ነጻ ከወጣችበት ጊዜ አንስቶ በአብዛኛው በጉልበት ስልጣን በያዙ አምባገነኖች ትመራ እንደነበር ይታወቃል። ባለፈው ዓመት ሰባ አራት ሚሊዮን የሚሆኑ አፍሪካውያን ጉቦ መስጠታቸውን እንደሚገልጹና አብዛኞቹ አፍሪካውያን ሙስና እየተባባሰ ይሄዷል እንደሚሉም ትራንስፓረንሲ ኢንተርናሽናል የሚባለው ጸረ ሙስና ቡድን ዛሬ ባወጣው ሪፖርት አስታወቀም። ጥናቱን ያካሄዱት ሰዎች ከሰሃራ በስተደቡብ ባሉት የአፍሪካ ሀገሮች ሙስናን በሚመለከት ያላቸውን ተሞክሮና እምነት ለማወቅ 43 ሺህ የሚሆኑ ሰዎችን እንዳነጋገሩ ተገልጿል። 58 ከመቶ የሚሆኑት ባለፉት ዐሥራ ሁለት ወራት ውስጥ በሀገሮቻቸው ሙስና እንደተባባሰ ገልጸዋል። በርካታ የአፍሪቃ ፕሬዝደንቶች ቃል በገቡት መሰረት ሙስና እንዲቀንስ ወይም እንዲጠፋ ዘመቻ ያካሄዱ ቢሆንም ችግሩ በመላ አህጉሪቱ እንደቀጠለ ነው እየተባለ ነው። ጥናት በተደረገባቸው 18 ሀገሮች ውስጥ ያሉት አብዛኞቹ ሰዎች ሙስናን በመታገል በኩል በተለይም ፖሊሲንና ፍርድ ቤቶች ፖሊስንና ፍርድ ቤቶችን በመሳሰሉት አገልግሎቶች መንግስታቱ አልበረቱም ይላሉ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዓለም የጤና ድርጅት ዛሬ ታስቦ በዋለው የኤድስ ቀን ጫና የሰጠበት ነጥብ ከኤችአይቪ ጋር ለሚኖሩ ሰዎች የሚሰጠው የአንታይ ሪትሮቫሪያል ህክምና መስፋፋት አለበት የሚል ነው። በዓለም ደረጃ ኤችአይቪ ካለባቸው 37 ሚሊዮን ሰዎች መድኃኒቱን የሚያገኙት 16 ሚሊዮን ብቻ መሆናቸውን የተባበሩት መንግስታት ድርጅቱ የጤና አገልግሎት ገልጾ የኤድስ ወረርሽኝን ለማስፋፋት የሚቻለው ለማጥፋት የሚቻለው ሁሉም መድኃኒቱ እንዲያገኙ በማድረግ እንደሆነ አስገንዝቧል። ቫይረሱ እንደያዛቸው ወዲያውኑ ሕክምናውን የጀመሩ ሰዎች ጤናቸውን ከመጠበቅ አልፎ ለሌሎች ማስተላለፉም ሊቀንስ እንደሚችል ጥናቶች ማመልከታቸውን ጠቁሟል። የአሜሪካ ድምፅ ሬዲዮ ዘጋቢ ካረል ፒርሰን ያጠናቀረችውን ዘገባ ሰለሞን ክፍሌ ያደርሰናል። የዓለም አቀፉ ማኅበረሰብ ኤች አይቪ ኤድስን በመዋጋቱ ረገድ ከፍተኛ ስኬት ማስመዝገቡ አሌ የሚባል አይደለም። የኤች አይቪ ቫይረስ በደማቸው ውስጥ ያሉ ሰዎች ተገቢውን ሕክምና ካገኙ ረጅም እና ጤናማ ሕይወት ሊመሩ ይችላሉ። እነዚህ ሰዎች ጸረ ኤድስ መድኃኒት የሚወስዱ ከሆነ በደማቸው ውስጥ ያለው ቫይረስ በጣም ትንሽ ይሆንና ሌሎችን የመበከል አቅም ያጣል። ሲዲሲ የዩናይትድ ስቴትስ የበሽታ መከላከያ ማዕከል እንደሚለው በየቀኑ የሚወሰድን ክብል ቫይረሱ የሌለባቸውን ሰዎች ች አይቪ እንዳይተላለፍባቸው ይከላከላል። ዶክተር አንቶኒ ፋውቺ አብዛኛውን ዕድሜያቸውን በብሔራዊ የጤና ተቋም በኤች አይቪ ኤድስ ጥናትና መከላከል ላይ አሳልፈዋል። የቫይረሱን ስርጭት በዓለም አቀፍ ደረጃ ለመከላከል ችለናል ነው የሚሉት። የወረርሽኙን አካሄድ ካየን ጨርሶ ወደ ማጥፋቱ አቅጣጫ እያመራን ነው። ምክንያቱም ቀድሞ የምናውቀው ስርጭቱ እየሰፋ ሲሄድ ሲሆን አሁን ያለበት ደረጃ ግን በመውረዱ አቅጣጫ ላይ ነው። ይበልጥ እየቀነሰና እየጠፋ በመሄድ ላይ መሆኑን ነው የምንረዳው። ዛሬ በዓለማችን ውስጥ ከኤች አይቪ ጋር የሚኖሩ 37 ሚሊዮን ሰዎች አሉ። በየዓመቱ ሁለት ሚሊዮን አዳዲስ በሽተኞች ይፈጠራሉ። አሁንም በየዓመቱ በበሽታው የሚሞተው ሕዝብ ቁጥር አንድ ሚሊዮን ነው። ያም ሆኖ ግን ከሰሃራ በታች በሚገኙ የአፍሪካ ሀገሮች ውስጥ እንኳ የበሽታውን ስርጭት በመከላከልና በመግታት ረገድ ከፍተኛ ውጤት ተመዝግቧል። በአፍሪካ ዛሬ የአዳዲስ ሕሙማን ቁጥር ከ2000 ዓ ም እንደ አውሮፓውያን ዘመን አቆጣጠር ጀምሮ በ41 በመቶ መቀነሱን የተባበሩት መንግሥታት ድርጅት ሪፖርት ያመለክታል። ኤች አይቪ አሁንም መኖሩን ከተረዳን ግን ብዙዎች ጸረ ኤድስ መድኃኒቱን እንዲወስዱ በማድረግና በቫይረሱ ለተጠቁ ሰዎች ያለንን አመለካከት በመቀየር ዜሮ ደረጃ ልናደርሰው እንደምንችል ባለሙያዎች ያስረዳሉ። የምሽቱ ዜና፣ የሰዓቱ ዜና በቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎሄርትስ በ22 ሜትር ባንድ በ13865 ኪሎሄርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ህዳር 21 2008 ዓ ም ምሽት ፕሮግራም ነው። እየጠየቅን ያለነው ሁለቱ አብረው እንዲሰሩ ማድረግ እንድንችል ወይም ስራውን የሚሠራ ሌላ ኩባንያ እስክንመርጥ የግንባታው ስራ ፍጥነት እንዲቀዘቅዝ ነው። የግብፅ የውሃ ሀብትና የመስኖ ሚኒስቴር ቃል አቀባይ ዶክተር ካሊድ ዋሲፍ ናቸው የሰማችኋቸው። የግድቡን ግንባታ ጉዳይ እነሱም አላነሱልንም፣ እኛም ኮምፕሮማይዝ የምናደርገው ነገር የለም። ግድቡ ባለበት ሁኔታ ነው የሚቀጥለው። አቶ ተሾመ አጥናፌ በኢትዮጵያ የውሃ ሀብት መስኖና ኤሌክትሪሲቲ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ጉዳዮች ዳይሬክተር ናቸው። ዘገባለን አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንዲሸጋገር በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዓለም አየር ንብረት ለውጥ አሁንኑ ለመላ ልናበጅለት የሚገባ ምጣኔ ሀብትና የደህንነት ጉዳይ ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አሳስበዋል። አሩ እንደ ዴቭ ካስተር ያጠናቀረችውን ዘገባ ቆንጅታይ ታቀርበዋለች። ፕሬዚደንት ባራክ ኦባማ ይህን ያስገነዘቡት የተባበሩት መንግስታት ድርጅት የአየር ንብረት የመሪዎች ጉባኤ በሚካሄድበት በፈረንሳይ ፓሪስ ከጉባኤ ውጭ ለጋዜጠኞች በሰጡት ቃል ነው። ዓለማችን አሁን በያዘችው ፍጥነት መጋሏን እንድትቀጥል፣ የባህር ጠለሎች አሁን በያዙት ፍጥነት ከፍ ማለታቸውን ይቀጥሉ ዘንድ የአየር ጠባይ ከጊዜ ወደ ጊዜ ባልተጠበቀ ሁኔታ መቀያየሩን እንዲቀጥል ከፈቀድን ብዙም ሳንቆይ እጅግ የበዛ የምጣኔ ሀብትና ወታደራዊ አቅማችንን የሚያስወጣን ደረጃ ላይ እንደርሳለን። ያ የሚሆነው ደግሞ ለሕዝባችን የተሻሉ እድሎች ለማምጣት ሳይሆን በዓለም ላይ ከሚፈጠሩት የተለያዩ መዘዞች ጋር ራሳችንን የምናላመድበት መላ ለማግኘት ይሆናል። በፓሪሱ የተባበሩት መንግስታት የአየር ንብረት ጉባኤ የተሰባሰቡት መሪዎች የዓለም የአየር ግለት በቅድመ የኢንዱስትሪው አብዮት ከነበረበት መጠን ከሁለት ዲግሪ ሴንቲግሬድ በላይ እንዳያሻቅብ ለመቆጣጠር የሚያስችል አሳሪ የሆነ ስምምነት ላይ ሊደርሱ ጥረት እያደረጉ ናቸው። የዩናይትድ ስቴትሱ ፕሬዚደንት አያይዘው የአየር ንብረት ለውጥ ለማናቸውም የፖለቲካ ስርዓት ቢሆን ከሁሉም የከበደ ሊባል የሚችል ግዙፍ የሆነ ከትውልድ ትውልድ ተሻጋሪ ችግር ነው፣ ምክንያቱም መዘዙ ዝግ ብሎ የሚንሰራፋ እና ብዙውን ጊዜም መጠኑን ለመለካት አዳጋች በመሆኑ ነው ሲሉ አስረድተዋል። ሆኖም የአየር ንብረት ለውጥ ሊቀየር እንደሚችል ተስፋቸው እንዳለ መሆኑን ያመለከቱት ፕሬዝደንት ኦባማ የፓሪሱ ጉባኤ ላይ የተደራደሩ ያሉት የዓለም መሪዎች ለሁለት ሳምንታት የሚዘልቀውን ድርድር ሲያጠናቅቁ አሳሪ ስምምነት ላይ እንደሚደርሱ እንደሚተማመኑ ነው የገለጹት። እዚህ ታላላቅ ጉዳዮች እውን ይሆናሉ ብዬ እተማምናለሁ። አንድ መቶ ሰማኒያ አገሮች እጅግ የታሰበባቸው የአየር ንብረት ግቦችን ይዘው ፓሪስ ይመጣሉ ብሎ ማንም የጠበቀ እንዳልነበር አስታውሱ። ዛሬ ቀደም ብሎ ዋይት ሀውስ ባወጣው መግለጫ ሰባ ሶስት የዩናይትድ ስቴትስ ኩባንያዎች በአየር ንብረት ለውጥ ላይ የሚወሰዱ እርምጃዎችን ለመደገፍ ቃል መግባታቸውን ይፋ አድርጓል። በተያያዙት ግቦች እነዚህ ኮርፖሬሽኖች የበካይ ጋዝ ልቀታቸውን መጠን በሀምሳ ከመቶ፣ የውሃ አጠቃቀማቸውን በሰማኒያ ከመቶ እንዲቀንሱና ሙሉ በሙሉ በታዳሽ የሀይል ምንጮች እንዲጠቀሙ ይጠይቃል። የዩናይትድ ስቴትሱ ባለጸጋ የማይክሮሶፍት ኩባንያው መስራች ቢል ጌትስ በብዙ ቢሊዮን ዶላር ወጪ የንጹህና ታዳሽ የሀይል ምንጭ ምርምር ለሚያካሂድ በመንግስትና በግል ዘርፍ ጥምረት ስራ ለመጀመርና ወጪውን ለመሸፈን ከአስራ ዘጠኝ መንግስታትና ከአስር ሀገሮች ከሆኑ ሀያ ስምንት ባለ ቢሊዮን ቱጃሮች ጋር በህብረት ሊሰሩ እቅድ እንዳላቸው ይፋ አድርገዋል። ከሳቸው እቅድ ጋር አብረው የሚሰሩት መንግስታት ለጥረቱ የሚያደርጉትን ወጪ በአምስት ዓመት ጊዜ ውስጥ በእጥፍ ሊያሳድጉ ቃል ገብተዋል። ይህ በዚህ እንዳለ ፕሬዝደንት ባራክ ኦባማ የፓሪስ ጉብኝታቸውን ሲያጠናቅቁ በሰጡት በዚህ ጋዜጣዊ ጉባኤ ሩሲያ ሶሪያ ውስጥ ለቀጠለው ቀውስ የፖለቲካ መፍትሔ እንዲገኝ ደጋፊ ለመሆን መብቃቷ ተስፋ ሰጪ ሆኖ እንዳገኙት አመልክተዋል። ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር በዚህ ሳምንት ያደረጉት ውይይት የሩሲያውያኑ አመለካከት ይበልጡን ከዩናይትድ ስቴትስ መራሹ ጸረ አይሲስ ዘመቻ ጋር እየሰመረ መጥቷል የሚል እምነት እንዳሳደረባቸው ነው ፕሬዚደንቱ የገለጹት። ከአሜሪካ ድምፅ ሬዲዮ መጽሔት ነው የምትሰሙት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ በኢትዮጵያ ስለተከሰተው ድርቅና ረሃብ እንዲሁም በሀገሪቱ የፖለቲካ ሁኔታ ላይ ለአውሮፓ ፓርላማ ዛሬ ማብራሪያ ሰጥተዋል። ብራስልስ ላይ የተቀመጠው ይኸው ስብሰባ የዶክተር ብርሃኑን ማብራሪያ አዳምጦ ውይይት አካሂዷል ሲሆን፣ ግርማ ዶክተር ብርሃኑን ከውይይቱ በኋላ በስልክ አግኝታ አነጋግራለች። የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ በኢትዮጵያ የተከሰተውን ድርቅና ረሀብ እንዲሁም የፖለቲካውን ሁኔታ አስመልክቶ ለአውሮፓ የፓርላማ አባላት ለማስረዳት እና በውይይቱ ላይ ለመሳተፍ ቤልጅየም ብራስልስ የተገኙት ውይይቱን ባዘጋጁት የአውሮፓ ፓርላማ አባላት ተጋብዘው እንደሆነ ገልጸው ለተሰብሳቢዎቹ ያስረዱትን ሀሳብ በሁለት ከፍለው ሲናገሩ ኢኮኖሚስቶች በረጅም ጊዜ የሚያውቁት አንድ እውነታ አለ። ድርቅ ተፈጥሯዊ ነው። ረሀብ ግን በመሰረቱ የፖሊሲ ክሽፈት እና ሳሳት ፖሊሲ የመከተል ውጤት ነው። ወደ ኢትዮጵያ ውስጥ ረሀብ ሲመጣ ያ ረሀብ የተፈጠረው ዝም ብሎ ድርቅ ስለመጣ ነው ተብሎ የምትዋጥ አይደለም። ቢኮዝ ኢትዮጵያ ብቻ ለም ብዙ ቦታ ነው የደረቀው፣ ግን ኢትዮጵያ ነው ስለ ረሀብ እየተወራ ያለው። ይሄ የሚያሳየው እንደ ኢኮኖሚ ፖሊሲ ይሄ መንግስት የሚከተለው ፖሊሲ ረሃብን ለማጥፋት የሚችል አለመሆኑን ይሄ ደግሞ ኦልሬዲ ለረጅም ጊዜ በምቻ ዘጠና ሰባት ጊዜ በእኛ ጋር በደንብ ብዙ ዲቤት ያረግንበት ነው። ኢኮኖሚክ ኢንስቲቱት እያለን ብዙ ጥናት ያወጣንበት ነው። ይሄ ነገር ሁሉ ጊዜ ሊቀጥል የሚችል ነገር እንደሆነ ይሄ መንግስት የሚከተለው ፖሊሲስ ከቀጠለ ድረስ እነኚህ ነገሮች ከተፕሮፊቷን በሀገሮች ቁጥር ያ ማህበረሰብ ከችጋር የማይወጣበት ሁኔታ ነው ያለው። ረሃብን ማስወገድ ከኢትዮጵያ ከባድ ነገር አይደለም። ግን ሁሉን ነገር የመቆጣጠር አባዜ ያለው መንግስት ገበሬውን በፍጹም መፈናፈኛ ታስቶ ከእለት ጉርስ ያለፈ የኢኮኖሚ ሕይወት እንዳይኖር ስላደረገው የተፈጠረ ችግር ነው እና ይህ ችግር መቀጠሉ አይቀርም። እየባሰ ነው የሚሄደው። እየባሰ የሚሄደው ሁለት ምክንያቶች አሉት። አንደኛው የህዝቡ ቁጥር እየጨመረ የገበሬው ቁጥር እየጨመረ ሲሄድ በዛቸው ያለችው ማሳ እያነሰች እያነሰች በምትሄድበት ጊዜ የሚፈጠር ችግር አለ። ሁለተኛው ደግሞ አጠቃላይ ያለው የተፈጥሮ ሁኔታ እየተቀየረ መሄድ፣ የምንጠቀምበት የአስተራረስ ዘዴ ኬሚካል ፈርትላይዘር እየፈጠረ ያለው ችግር፣ ምኙ ለከተማ አልቆ የሰው ቁጥር እየጨመረ በሚሄድበት ጊዜ የበለጠም ችግር ውስጥ እንደምንገባ ግልጽ ነው። አንደኛው ይበልጥ የመሰለው ዲስከሽን ውይይት ነበር። ሁለተኛው ኖ በአጠቃ ላይ በፖለቲካው ምክንያት እየተፈጠረ ያለው አገሪቱ እሱም አግጥጦ ወደ መጣ የግጭት እንትን ውስጥ እየገባች እንደሆነ፣ ይህንን ደግሞ እያዩ እንዳላየ የሚሆኑት የምዕራብ ሀገሮች በኋላ እዳውን እሱም ጋር እንደሚመጣ እንዲያውቁት ለማድረግ ነው የሞከርኩት ለሀያ አምስት ደቂቃ ያህል ለፓርላማ አባላቱ እንዳስረዱ የተናገሩት ፕሮፌሰር ብርሃኑ በምክር ቤቱ አባላት አማካኝነት ለሁለት ሰዓት ውይይት እንደተደረገበት ገልጸዋል። በጥያቄና መልስ ተነስተው ውይይት ስለተደረገባቸው ጉዳዮች እንዲገልጹልኝ ጠየቂያቸው። ጥያቄና መልስ እንግዲህ ከኢትዮጵያ ኤምባሲ መጣው የሚል አንድ ተወካይ ነበር። እሱ ያው የተለመደውን የመንግስት ፖሊሲ ድርቅ ካሊፎርኒያም አለ አውስትራሊያም አለ ሚለው እንግዲህ ነው የመንግስትን መስመር ለማቅረብ ሞክሮ ብዙ ሰው ያልጣመና የተለመደ የፕሮፓጋንዳ መስመር ስለነበረ ብዙም እንትን የሚሰጠው ነገር የለም። ከአውሮፓ ዴቨሎፕመንት ኮፐሬሽን ግሩፕ ጋር የተደረገው ውይይት በተወሰነ ደረጃ የአውሮፓ ህብረትን ፖሊሲ በሚመለከት ነበር። ትልቁ ውይይት የተነሳው እስከ ዛሬ ይሄ መንግስት ለእርሻው ክፍለ ኢኮኖሚ ብልጽግና ስለ እርሻው እድገት ለአገሪቱ እድገት ሲያወራ የነበረው ነገር ምን ያህል ባዶ እንደሆነ ድርቅና ረሀብ እያጋለጠ ያለው እና እስከ ዛሬ ድረስም ሲጠሩ የነበሩት ቁጥሮች ምን ያህል ሆን ብሎ የተፈበረቁ ቁጥሮች እንደነበሩ አታውቁም ወይ? እንዴት ነው ይህንን እስከ ዛሬ ዝም ብሎ እነሱ የሚሉትን የምታስተጋቡት የሚል ብዙ ጥያቄዎች በነሱ ላይ ተነስተው ነበር። ሌላ በአጠቃላይ ይሄ ያለውን የፖለቲካ ኢንቫሮመንት እና እየተፈጠረ ያለውን ቀውስ በሚመለከት ጥያቄዎች ነበሩ። የአውሮፓ መንግስት የኢትዮጵያ መንግስት እንደሚደግፍ ይታወቃል። የኢትዮጵያ መንግስት ደግሞ እርስዎንና ድርጅቶን በአሸባሪነት ፈርጇል። አሁን እርስዎ በአስረጅነት አውሮፓ ህብረት መጋበዞ የአውሮፓ ህብረት የፖሊሲ ለውጥ ማድረጉን ያሳያል በሚል ላቀረብኩላቸው ጥያቄ ፕሮፌሰር ብርሃኑ ነጋ ሲመልሱ ጥባይ ምናምን ነገር የሚለው የኢትዮጵያ መንግስት የሚያወራው ነገር ምንም ትርጉም የሌለው ባዶ ጩኸት እና ጫጫታ እንደሆነ ነው የሚያሳየው። ከዛ ባሻገር የአውሮፓ ህብረት በኢትዮጵያ ላይ ትልቅ ስቴክ አለው። ብዙ ገንዘብ የሚያጠፋበት ሀገር ነው። የሀገር ደግሞ ወደ ፊት ይሄደ ነው የሚለውን ነገር ማወቅ ይፈልጋሉ። ርፎር የአንድ አንድ አቅጣጫ መረጃ ብቻ ይዘው አለ የሚንቀሳቀሱ እንደሚታወቀው ከዛ አንጻር ነው በዚያ በኩል የሚቀርቡ መረጃዎችን ለመስማት ነው እኔም የጠሩኝ። የተጀመረው ውይይት ሰሞኑንም እንደሚቀጥል ፕሮፌሰር ብርሃኑ ጨምረው ተናግረዋል። በትላንቱ ዕለት በተለያዩ የኦሮሚያ አካባቢዎች ተማሪዎች የተቃውሞ ሰልፍ አካሂደው እንደነበር ተሰምተዋል። ነዋሪዎችና ተማሪዎች በተቃውሞ ሰልፍ ወቅት ከፖሊስ ጋር ግጭት ተፈጥሮ ህይወታቸው ያለፈ ተማሪዎችም ነበሩ ብለዋል። የአካል ጉዳት የደረሰባቸው እንደነበሩም ገልጸዋል። ትላንት በሃራማያ ዩኒቨርሲቲ በተካሄደው የተቃውሞ ሰልፍ ላይ የመንግስት ታጣቂዎች በወሰዱት እርምጃ ሁለት ተማሪዎቻችን ተገድለዋል ሲል ስሙ እንዳይገለጽ የጠየቀ የዩኒቨርሲቲው ተማሪ ለኦሮምኛ ክፍል ባልደረባ ቱጅቤ ኩሳ ገልጿል። ቱጅቤ በዚሁ ዙሪያ ያጠናቀረችውን ዘገባ አዲስ አበባ ያቀርበዋል። አሮሚያ ዩኒቨርሲቲ ውስጥ ምንድን ነው የተከሰተው? መቼ? የሚል ነበር ቱጁቤ በቅድሚያ ያነሳችው ጥያቄ። እንደተባለው ለደህንነቱ የሰጋውና ስሙ እንዳይገለጥ የጠየቀው ተማሪ ሲመልስ፣ ባለፈው ቅዳሜ የግቢው መብራት ምክንያቱ በማይታወቅ ሁኔታ ጠፍቶ ውሎ ጠፍቶ አደረ። ትንሽ ግን ወደ ምግብ ቤት አካባቢ በጀኔሬተር ኃይል የሚታይ ብርሃን ነበር። በተቀረ ተማሪውን ጫጫል ፌዴራል ገባ እያሉ የሚወጭ ተማሪዎች ነበሩ። ይበ በእንዲህ እንዳለ ትራንሰኞ ተማሪው ሰልፍ ወጣ ብሎ ምክንያቱን ወይም ተማሪው ይዞ የተነሳውን ጥያቄ ያብራራል። ስኔ ማስተር ፕላን መቆም አለበት፣ ተግባር ላይ መዋል የለበትም። መብታችሁ ስለጠየቁ ተማሪዎች የኦሮሞ ተማሪዎችም ሌላ እርምጃ መወሰድ የለባቸው ምናምን እያሉ ነበር። እንደዚህ እየጠየቁ ያለ የዩኒቨርሲቲው ፕሬዚዳንት ፕሮፌሰር ጨመዳ ፊኒንሳ መጥቶ ጥያቄያችሁን ስላቀርባችሁ ወደ ዶርም ካፌ ቁርስ አልበላም ተማሪ ማለት ነው። ጠዋት ላይ ለካፌ ሄዱ ምናምን አሉ። ለምመለከተው ካል ጥያቄያችን እናስተላልፍልና ምናምን አሉና፣ ተማሪው ግን ጥያቄያችንን እናቀርባለን፣ እምቢ አንገባም ወይም አንመለስም አለ። ከዚህ ሌላ የ ሮሚያ ፖሊስ እያለ ፌዴራል ለምን ገባ የሚል ተቃውሞም ተሰምቷል ብሏል። ቀጣዩ ነገር ከፖሊስ በተለይም ከፌዴራል ፖሊስ አስለቃሽ ጋዝ ተረጨ አፈሳም ተካሄደ ብሎ በዱላ የተመቱ እንደነበሩም አብራርቷል። ለመሆኑ የተጎዳ ተማሪ ነበር አሉ በቃ ከዛም በኋላ የሆኑ ነገር ተማሪዎች እኮ በቃ እነሱ መመጠው ሲጀምሩ ማለት ነው፣ ሁሉም ተማሪ ከዛ ወደ ስታዲየሙ ተበተነ። በቃ እነሱ ቦታ ይዘዋል፣ ስታዲየም ውስጥ በቃ እንደፈለጉ። ማንም ያልመጠ ያልተመታ ተማሪ አለ አይመስለኝም። ራሱ በጣም ነው መጡኝ። ኩላሊቴ አካባቢ ነው የተመታኝ። አንድ ብቻ ነው የመጣን ግን በጣም እያመመኝ ነው። የፖሊሶቹ አለ ፕላስቲኮ ዱላ ማለት ነው። ከዚያ የተቻለ ሁሉ ወደየዶርሙ ማለትም ወደየመኝታ ክፍሉ መሮጥ ሆነ። የቻለም አመለጠ። ብሏል። እኛ በደረሰን መረጃ መሰረት የሞቱም አሉ። ስለዚህ ምን ታውቃለህ? ቱጁቤ ያነሳቸው ጥያቄ ነበር። መልስ ከአይን ምስክሩ ተማሪ ሙልጌታ፣ የሚባል አግሪካልቸር ተማሪ ነው። አንደኛ አመት ነው። ፎቁ ላይ ወጥቶ ነበር ፖሊሶቹ ሲመጡበት፣ ከዛ እሱ ፈርቶ መስታቱን ሰብሮ ወደ ውጭ ሲወጣ ነው ወድቆ የሞተው። መንገድ ላይ የወደቀ ተማሪም አለ፣ ሞቷል። እሱ ደግሞ ሳይኮሎጂ ተማሪ ነው፣ ሁለተኛ አመት። ሲሙን አላጣራውም። ሆስፒታል ሄዶ ነው ሞተው። እሱ ደግሞ ያዩት ልጆች እንደነገርን በድንጋይ ተመቶ ነው የሞተው፣ ፖሊሶቹን እያመለጠ እያለ ነዋ። ለመሆኑ የግቢ ሁኔታ አሁን ምን ይመስላል? ትምህርት አለ ተማሪዎችስ ግቢ ውስጥ ይገኛሉ? የግቢ ሁኔታ አስፈሪ ነው ያለው ይኸው ተማሪ ዝርዝሩን ለቱጁቤ እንዲህ ገልጧል። ተማሪው ትላንትና ግቢ ለቆ ስለወጣ ብዙም ተማሪ አይታይም። ግቢ ውስጥ ያሉትም ደግሞ እየታሰሩት ከምፈቱ እንማርም ምናምን እያሉ ነበር። ከግቢ ደግሞ ወደ ትምህርት ገበታችሁ እንድትመልሱ ምናምን የሚል ማስታወቂያ ተለጥፎ ነበር። ተማሪዎች እንማርም ብለው በቃ ግቢ ውስጥ ያሉ ሁኔታ በጣም ነው የማስፈር። ትምህርት ቆመዋል። በዚህ ጉዳይ ላይ ትጁቤ የመንግሥት ምላሽ ለማግኘት ባደረገችው ጥረት በኦሮሚያ ፖሊስ ጽሕፈት ቤት በምክትል ኮሚሽነር ማዕረግ ቃል አቀባዩን ሶሎሞን ታደሰን አነጋግራ እንዲህ ብለዋታል። የተወሰኑ ኃይሎች ሁከት ፈጥረው የትምህርት ሂደቱ እንዲደናቀፍ አድርገዋል። ብዙ ተማሪ የትምህርት ፍላጎት አለው። የተወሰኑ ሰዎች በስመ ማስተር ፕላን ሁከት ከማሰማታቸው በስተቀር የሰው ሕይወት አላለፈም። እንዲያውም አስራ ሁለት ፖሊሶች በድንጋይ ተደብድበዋል። አንድ ተማሪ ድንጋዩ ሮሮ በመሮጥ ሊያመልጥ ሲሞክር ከፎቅ ዘሎ ትንሽ ጉዳት ደርሶበታል። ሆስፒታል እየታከመ ነው። እኛም ጉዳዩን እየተከታተልን ነው ብለዋል። ይህ የተባለው ተማሪ የት ሆስፒታል እንደተወሰደ ትጁብ የጠይቃ ሐረር ሆስፒታል መሆኑን ተረድታለች። ይሁንና ቃለቀባዩን እንዳሉት በሕይወት መትረፉንና በእርግጥም እየታከመ ለመሆኑ ተከታትለን ለማቅረብ እንሞክራለን። ይህ በእንዲህ እንዳለ ባሌ ክፍለ ሀገር ሮቤ ከተማ ውስጥ መዳወላቡ በተባለ አካባቢ ሁከት እንደነበር ምንጮቻችን አድርሰውናል። ይህን የተከታተለው የኦሮመኛ ክፍል ባልደረባ ነሞዳ እንዲ ያነጋግረው የአይን ምስክር እሱም ለደህንነቱ ሲል ስሙን አልገለጠም። መረጃውን ግን አድርሶናል። ከትላንት ቀን ጀምሮ እዚህ ባሌ ዞን ዩኒቨርሲቲ መደወላቡ ብዙ ግርግር ነበረው። ተማሪና ሕዝቡ ሰላማ ሰልፍ ወጥቶ ነበረው። ትንትኔ ማስተር ፕላን የሚሉ ላይ የሚሉ ጉዳይ ነበረው ዛሬ ደግሞ አምስት ልጆች ቶክሲ ላይ አደጋ ትንሽ ደርሶ ነበር። የአምስት ልጆች ላይ ዛሬ ደግሞ ህዝቡን የሮቤ ከተማ ህዝብና ተማሪዎች ሰላማዊ ሰልፍ ወጥቶ ነበረው። ባንክም ዝግ ነው፣ ትምህርት ቤትም ዝግ ነበረው። የኢትዮጵያ ወታደሪም በጣም ብዙ ነበረው እዛ ያሉ አሁን ባሌ ዞን ውስጥ። ስለዚህ አሁን በጣም አሸጋሪ ነው ሁሉም ነገር፣ ሱቅም ዝግ ነው። በቃ ዛሬ ይሄ ሁኔታ ደግሞ ከሰላማዊ ሰልፍ ተማሪዎች እንወጣልን ያሉ አትውጡ ያሉ ነበሩ፣ ክርክር ላይ ነበሩ። በዚህ ሰበብ የተነሳው ላይ ነው። ለዚህኛውም ሆነ ለሌሎች የኦሮሚያ አካባቢዎች የመንግስትን ምላሽ በመግለጥ ቀደም ያሉት ቃል አቀባይ ሶሎሞን ታደሰ ፖሊስ ሰላምን በማስፈንና ጸጥታን በማስከበር ከመሞከር ባለፈ በማንም ላይ ጉዳት አላደረሰም ሲሉ ተናግረዋል። ወደ ተከታዩ ዘገባ እናልፋለን። ከደቡብ ሱዳን ወደ ኢትዮጵያ አይሎ የነበረው ፍልሰት እየቀነሰ መምጣቱ ተገልጿል። ከኤርትራ ወደ ኢትዮጵያ የሚገቡ ስደተኞች ቁጥርም ከአምናው ዘንድሮ ቢቀንስም የፍልሰቱ መጠን ግን አሁንም ከፍተኛ መሆኑ ተነግሯል። ከኤርትራውያን ስደተኞች መካከል ከሰማንያ አንድ ሺህ በላይ የሚሆኑ ወደ ተለያዩ የኢትዮጵያ ከተሞች ገብተው እንደሚኖሩ ቢገመትም አድራሻዎቻቸው በትክክል እንደማይታወቅ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አመልክቷል። መለስካቸው አመሀ ተጨማሪ አለው። ሰሞኑን በተባበሩት መንግስታት ድርጅት የስደተኞች ኮሚሽን ያወጣው መረጃ እንደሚያመለክተው በኢትዮጵያ የሚገኙ የስደተኞች ቁጥር 736 317 ደርሰዋል። ከእነዚህ መካከል ምንም ደጋፊ የሌላቸውና ከወላጆቻቸው የተለዩ ልጆችና ሕፃናት 37859 እንደሆነም መረጃው ያረጋግጣል። ከጠቅላላው የስደተኞች ቁጥር 52 ነጥብ ስምንት በመቶ ሴቶችና ልጃገረዶችን ያጠቃልላል። ስደተኞቹ ጥቂት የማይባሉ አገሮች ዜጎች ቢሆኑም አብዛኛውን ቁጥር የያዙት በቅደም ተከተል የደቡብ ሱዳን፣ የሶማሊያና የኤርትራ ዜግነት ያላቸው ስደተኞች መሆናቸውም ይኸው መረጃ ያረጋግጣል። በደቡብ ሱዳን አሁን የሚታየው የእርቅና የመረጋጋት አዝማሚያ በስደተኛ ቁጥር ላይ ምን ያህል ተጽዕኖ አሳድሮ ይሆን? ጥያቄን ለኮሚሽኑ የኢትዮጵያ ጽህፈት ቤት የሕዝብ ግንኙነት ከፍተኛ ረዳት ለሆኑት አቶ ክሱት ገብረ እግዚአብሔር አቅርቤላቸው ነበረ። ደቡብ ሱዳን እየተካሄደ ባለው የሰላም ጥረት ለውጦች የታዩ ይመስላሉ ከመረጋጋት አንጻር። ስለዚህ ቁጥሩም እንደዚሁ በተመሳሳይ መልኩ የቀነሰበት ሁኔታ አለ። አሁን በአማካይ በወር የምናገኘው እስከ ሁለት ሺህ ሊደርስ ይችላል። ይሄ በአንድ ወቅት በአንድ ቀን ይመጡ በት የነበረ ሁኔታ ነው እና ትልቅ መሻሻል አለ። ነገር ግን ይዝለቅ አይዝለቅ ገና ከወዲሁ ምንም ማለት አይቻልም። እንደ ኮሚሽኑ መረጃ ከሆነ አንድ መቶ ሀምሳ ሺህ አራት መቶ ሰማኒያ አራት ኤርትራውያን በኢትዮጵያ ውስጥ በስደተኝነት ይኖራሉ። መረጃው ጨምሮ እንደሚለው ከእነዚህ ውስጥ 81078 የሚሆኑት ኤርትራውያን ስደተኞች ስርዓትንና ደንብን የተከተለ ባይሆንም ወደ ኢትዮጵያ ገብተው እየኖሩ ናቸው የሚል ግምት እንዳለ ይናገረና የእነዚህ ስደተኞች አድራሻ ወደፊት እንደሚረጋገጥ ያብራራል። ይህን ጉዳይ አቶ ክሱት ገብረ እግዚአብሔር በይበልጥ ያስረዳሉ። እንግዲህ በአጠቃላይ በእኛ ፋይል ውስጥ የተመዘገቡ ከመቶ ሀምሳ ሺህ በላይ ትራይንስ ስደተኞች መኖራቸው ይታወቃል። ነገር ግን ሁሉም በተቀመጡበት በተመደቡበት ካምፖች ይኖራሉ ማለት አይደለም። ስለዚህ ይሄንን ለማጣራት ምግብ ሲሰራጭ ምግብ ሲሰጥ በየወሩ የሚመጡትን ሰዎች መከታተል ሲንጀምር ለተከታታይ ሶስት ወራት ወደ ሰማንያ አንድ ሺህ የሚጠጉ ስደተኞች ምግብ ሳይወስዱ ቀርተዋል። ይህ ማለት ይላሉ አቶ ክሱት፣ እነዚህ ስደተኞች ቢያንስ በዚያች ምግብ በሚታደልበት ወቅት በካምፓቸው አልነበሩም። ታዲያ ይሄ በተደጋጋሚ በአንድና በሁለት ወራት ከታየ ወዴት ሄዱ ማለት ይቻላል። አቶ ክሱት ገብረ እግዚአብሔር የት ነው ያሉት የሚለው ገና በማጣራት ላይ ነን። ኢትዮጵያ ውስጥ በተለያዩ የኢትዮጵያ ከተሞች ውስጥ እየኖሩ ሊሆን ይችላል። የተወሰኑት ወደ አውሮፓም ወደ ምንም ከሚሞክሩት ጋር እድላቸውን የሞከሩ ሊሆን ይችላሉ። ስለዚህ በሚቀጥለው ወር ይህንን ለማጣራት እና ግልጽ ስዕል ለማግኘት በከተሞችም፣ ከሁን በፊት የምናደርጋቸው ቆጠራዎች በካምፖች ላይ የተወሰኑ ነበሩ። በከተሞችም ጥሪ አድርገን የኤርትራ ስደተኞች የሆናችሁ ኑ ብለን ሰብስበን የቆጠራ የማካሄድ ሀሳብ አለን። ስለዚህ ያኔ ነው የምናቀው ያህሎቹ ኢትዮጵያ ውስጥ አሉ፣ ምን ያህሎቹ ስ ከኢትዮጵያ ውጭ ሄደዋል የሚለውን ለመወሰን ይረዳናል። የኢትዮጵያ መንግሥት በአጠቃላይ ስደተኞችና ጥገኝነት የሚሹ የባዕድ አገር ተወላጆች በታወቁ መጠለያ ሰፈሮች እንዲኖሩ ይጠበቃል። ይሁንና ለአንዳንዶቹ በሕክምና በድህንነትና በሰብአዊ ጉዳዮች ምክንያት በከተሞች እንዲኖሩ ይፈቅዳል። 7427 እንዲህ ያሉ ስደተኞች በአዲስ አበባ እንደሚኖሩም ይኸው ኮሚሽኑ ያወጣው መረጃ ያብራራል። መንግሥት የፈቀደው ከስደተኞች ሰፈር ውጭ የመኖር ፖሊሲ ራሳቸውን ችለው እስከኖሩ ድረስ ለኤርትራውያን ስደተኞች በአዲስ አበባና በሌሎች የአገሪቱ ከተሞች እንዲኖሩ አስችሏቸዋል ይላል የስደተኞች ኮሚሽን መረጃ። በየጊዜው እየጨመረ የሚሄደው የስደተኞች ቁጥርና ለስደተኞች ሕይወት አስፈላጊ የሆነውን ሁሉ ለማሟላት የሚደረገው ጥረት ግን ሊጣጣም እንዳልቻለ አቶ ክሱት ገብረ እግዚአብሔር ያብራራሉ። በተለይ በአሁኑ ጊዜ እያደር ከሚያሻቅበው ዓለም አቀፋዊ የእርዳታ ፍላጎት አንጻር ፈተናው ከባድ መሆኑንም ይጠቁማሉ። ድሮም ቢሆን የጠየቅነውን ያህል ማግኘት በጣም ችግር አለ። ለምሳሌ እያገባደድ ነው ነው ባለው ዓመት ከጠየቅነው ወደ 35 ፐርሰንት ብቻ ነው ያገኘ ነው ስለዚህ ይህ ምን ማለት ነው ትኩረታችን በጣም ወደ ህይወት አድን ወደ ሆኑ መሰረታዊ ነገሮች ላይ ብቻ እናደርጋለን ማለት ነው በአለም የግጭቶችና ና እርዳታ ፍላጎቱ መጠን በጣም ጨምረዋል በሀገራችንም ቢሆን እንደዚሁ ከኤልኒኖ ጋር በተያያዘ ፍላጎቱ ከስደተኛ ውጪ ያሉ ፍላጎቶች ጨምረዋል ስለዚህ በ2016 ከአምናው የተሻ የተሻለ ነገር ብዙም አይጠበቅም። ነገር ግን ወደፊት የምናየው ነው የሚሆነው። በተባበሩት መንግስታት ድርጅት የስደተኞች ኮሚሽን እንደሚለው የኢትዮጵያ መንግስት በአጠቃላይ ወደ ሀገሪቱ ገብተው ጥገኝነት ለሚሹ ስደተኞች የክፍት ድንበር ፖሊሲን ይከተላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከምሽቱ ሶስት ሰዓት ከ34 ደቂቃ ሆነ አዲስ አበባ ላይ። ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ 7 ሰዓት ከ34 ደቂቃ ነው። አሁን የሰዓቱን ዋና ዋና ዜናዎች አዳነች ታሰማናለች። የዩናይትድ ስቴትስ መከላከያ ሚኒስትር አሽካርተር እንደሚሉት አሜሪካ እስላማዊ መንግስት ነኝ በሚለው ቡድን ላይ ጫና ለማሳደር በሶሪያ ድንበር ላይ ድብደባ ለማካሄድ እንዲያስችላት ወደ ኢራቅ ልዩ የኢላማ አሳሽ ኃይል ትልካለች። ካርተር ዛሬ በዩናይትድ ስቴትስ የህግ መምሪያ ምክር ቤት የወታደራዊ ኃይል ኮሚቴ ቀርበው በሰጡት ቃል የሚላከው ኃይል ኢራቃውያንና ኩርዶች በጽንፈኛው ቡድን ላይ በሚያካሄዱት ውጊያ ይረዳል ብለዋል። መሰረቱ ሶሪያ የሆነው እስላማዊ መንግስት ነኝ የሚለው ቡድን አፍሪቃ ድረስ እንደሰፋ የዩናይትድ ስቴትስ የአፍሪቃ ኮማንድ ወይም እዝ ዋና ኃላፊ ተናግረዋል። ከናይጄሪያ እስከ ሶማሊያ ያሉትን ጽንፈኛ ቡድኖችን በመያዝ ወደ አውሮጳ ቅርበት ያለው ማዕከል እየመሰረተ ነው ሲሉም አክለዋል። ጽንፈኛ ቡድን ሰርቲ በተባለችው የሊቢያ ከተማና አካባቢዋ ሁለት ሺህ አማጽያን እንዳሉት የአፍሪቃ ኮማንዶ ወይም እዝ የወታደራዊ እንቅስቃሴ ምክትል ኃላፊ ምክትል አድሚራል ማይክል ፍራንከን ገልጸዋል። አመሰግናለሁ አዳነች። ለዋና ዋና ዜናው ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እያደመጣችሁ ያላችሁት፣ ክቡራትና ክቡራን፣ በኢንተርኔት ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። ተከታዩ ዝግጅት ሐኪሙን ይጠይቁ ነው። ሐኪሞን ይጠይቁ የስኳር በሽታን ተከትለው ሊከሰቱ በሚችሉ የአይን ህመሞች ዙሪያ የተጀመረ ተከታታይ ቅንብር ሶስተኛ ክፍል ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን የአይን ቀዶ ህክምና ና የአይን ነርቭ ህክምና ባለሙያ ዶክተር ወርቅ አየህ ከበደ ናቸው። በሉዛን ስዊዘርላንድ በአይን ህክምና ትንተና ምርምር ስራ ላይ የሚገኙት ዶክተር ወርቅአየህ በጎንደር የህክምና ትምህርት ቤት ለበርካታ አመታት በህክምና መምህርነት አገልግለዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር ወርቃየሁ ከበደ በድጋሚ ለጊዜው አመሰግናለሁ። ለዚህ ተከታታይ ውይይታችን የስኳር በሽታና የአይን ህመምን የሚመለከቱ በርከት ያሉ ጥያቄዎችን ባለፉት ሁለት ሳምንታት ዝግጅቶቻችን አስተናግደናል። በቀደመው ዝግጅታችን መጨረሻ ያነሳ ነውን አንድ ጥያቄ በማስታወስ ነው ወደ ቀጣዩ ዝርዝር የምንዘልቀው። አንዳንድ ጊዜ ምንም አይነት ምልክት ሳይታይ ጉዳቱ የሚከሰትበትም ሁኔታ አለ እና ቀድሞ በምልክትነት የሚጠበቁ ሁኔታዎች ይኖሩ ይሆን? አንድ የስኳር ህመም ያለበት ሰው አይኑ ላይ ጉዳት ከመከሰቱ በፊት ሊያውቃቸው፣ ሊጠነቀቅባቸው የሚችላቸው መንገዶች ሲኖሩ ይሆን? ህሙማን ሊጠብቋቸው የሚችሉ ምን አይነት የህመም ምልክቶች አሉ? ለበሽተኛው የሚታዩት ምልክቶች ስኳሩ የሄደና እየገፋ በመጣ ቁጥር አይን ላይ ጉዳት ሲያደርስ ለበሽተኛው የሚታወቀው ነገር አለ ወይ? በሽተኛ ውስጥ እንደው እንዲህ እንዲህ አይነት ስሜት ሲሰማው ስኳር ሊሆን ይችላል ብሎ ሊጠረጥር የሚችላቸው ምልክቶች አሉ ወይ ብለን ስንል ስኳር በሽታ አይን ላይ ጉዳት የሚያመጣው ቀስ በቀስ እያለ ነው። ድንገት ተነስቶ አንድ ሰው ስኳር ስላለው ወዲያውኑ አይን ላይ የሚመጣ ጉዳት የለም። ስኳሩ በቁጥጥር ሳይውል ሲቀር ጊዜ እየገፋ ሲሄድ ደምስሮች እየተጎዱ ሲሄዱ ቀስ በቀስ እየ የሚመጣ ነው እና በሽተኛ ጉዳት ደርሶበት የሚሰማው ስሜት ብዙ ጊዜ ያው የእይታ መቀነስ ነው የሚሆነው እና እንደ አንድ ሰው እይታው ቀነሰ ብሎ ስኳር ነው ብሎ ማለት አይቻልም ግን ያ እይታው ስኳር ኖሮት እየቀነሰ በመሄድበት ጊዜ ምልክት ከመታየቱ በፊት በምርመራ ቀድመው ግን ሊታዩ የሚችሉ ብዙ ምልክቶች ይኖራሉ እና በሽተኛው ተሰምቶት ከማወቅ ይልቅ ቅድመ ምርመራዎችን በማድረግ በሐኪም ምርመራ ሊታዩ የሚችሉ ምልክቶች አሉ። በሽተኛው ብዙም ይሄን ያህል ካልከፋ በስተቀር የሚሰማው ስሜቶች አይኖሩ። ስለዚህ በአብዛኛው ብዙ ምልክት ሳያሳይ የሚከሰት ጉዳቱ ከደረሰ በኋላ ህሙማን የሚያውቁት የበሽታ ጠባይ ያለው ከሆነ የስኳር ህመም ያለበት ሰው የአይን ህመምም ሊያስከትልብኝ ይችላል ብሎ አስቦ ቀድሞኑ ምርመራ ማድረጉ የመከላከሉ እርምጃ ውስጥ መታየት አለበት ነው የሚሉን በትክክል ሐኪምም ቢሆን አንድ ሰው ስኳር በሽተኛ እንዳለበት ሲያቅ መጀመሪያ መሰረታዊ የሆነ ለወደፊትም ለትክክል የሚያመች መረጃዎችን አይኑ ላይ ስለምናገኝ ለዚህ ነው የአይን ምርመራ አድርገሃል ወይ አድርግ የሚባለው። አንድ ሰው ስኳር አለበት ሲባል የአይን ጉዳት ኖረበትም አልኖረበትም፣ አይኑ ጤናማ እንደሆነ ስሜት ቢኖረውም ባይኖረውም፣ ምንም ነገር ሳይታይ መጀመሪያ የአይን ምርመራ ማድረግ እንዳለበት ምክር ይሰጣል። ለዚህ ነው ምክንያቱም ቀደም ብሎ በማወቅ ነው እርምጃዎችን መውሰድ የሚቻለው እንጂ ገፍቶ ጉዳቱ ከደረሰ በኋላ የሚደረጉት ነገሮች እንዲሁ የተሳሰቡ የመሄዱ ናቸው። ስለዚህ እነዛ ነገሮች እንዳይመጡ ለመከላከል አስቀድሞ ማንኛውም ስኳር በሽተኛ የሆነ ሰው ህመሙ አለብህ ብሎ ከተነገረበት ጊዜ ጀምሮ ለወደፊትም ክትትል መነሻነት እንዲያመች የአይኑን ምርመራ አድርጎ ጉዳት አለው የለውም፣ ጉዳት ከሌለው በየስንት ጊዜው ክትትል ማድረግ አለበት፣ ጉዳት እስካለ ምንም መደረግ ያለበት የሚለውን ነገሮች ውሳኔ ስለሚሰጥባቸው የሐኪም ማንኛውም ስኳር በሽተኛ የሆነ ሰው የአይኑ ላይ ምልክት ኖረው አልኖረው ስኳር በመኖሩ ብቻ በመጀመሪያ የአይን ምርመራ አብሮ እንዲያደርግ የግድ ይላል። የተወሳሰቡ ችግሮችን እንዳይከተሉ እንዳይመጡ ለማድረግ በዚሁ በጀመሩት የመከላከል ጥረቶችን በሚመለከተው ገፋ እናድርግ። ዶክተር ወርቃየሁ የህክምና አማራጮቹን ከመመልከታችን በፊት በመከላከሉ ረገድስ ህሙማንም ሆነ ቤተሰቦቻቸው የስኳር ህመምተኛ ለአይን ችግሮች ከመጋለጡ በፊት ምን አይነት የመከላከል ጥረቶችን ማድረግ ይቻላል? ምን አይነት መከላከያዎች አሉ? አሁንም ይሄ መከላከል የሚለውን ነገር እራሱ አንድ የህክምናው አካል አድርገን ብናስበው ስኳር በሽታ በሰውነት ላይ ተከስቶ አይኑን ወደ መጉዳት በሚሄድበት ጊዜ ጊዜ ይጠይቃል። ጊዜ ስል እንደው ስኳር ሰው በያዘው በቀናት ወይ በወራ በጥቂት አመታት ይመጣል ማለት አይደለም፣ ይቆያል። አንዳንድ አምስትም አስር አመትም ስኳሩ በአግባቡ ከተያዘ አስራ አምስት ሀያ አመትም ድረስ ሊዘገይ ይችላል፣ አይ ለሚመጡ ችግሮች። ስለዚህ ይሄ ጊዜ ምን ይሰጠናል? በሽተኛው ይህንን በመገንዘብና በማወቅ ይህን ደግሞ ያን ችግሮች የሚያመጡት ስኳሩ ከፍ ብሎ ለረዥም ጊዜ መቆየቱ በመሆኑ ስኳሩን እንዲቀንስ የሚያደርጉ በሽተኛው በግሉም ወይም ደግሞ ከሕክምና በሚሰጠው ምክርን በማያያዝ ይህን ነገር በሽተኛው ሊቆጣጠር የሚችልበት የሚመጡ ስብስብ የአይን ችግሮችን ለማዘግየት እንችል የሚያደርጉበት ሁኔታዎች አሉ። ለምሳሌ ስኳር ቀደም ብለን ስንነጋገር ሁለት አይነት ነው ብለናል። አንደኛው ሙሉ በሙሉ ሰውነታችን ወይም ጣፊያው ኢንሱሊንን ማመንጨት የማይችል አይነት አለ። እነዚህ ሰዎች ኢንሱሊንን ሁሌ በየቀኑ በመርፌ መልክ መውሰድ ያለባቸው አሉ። ሁለተኛው አይነት እና አብዛኛውን የስኳር በሽተኛ የሚያጠቃው አይነት ምንድን ነው? ሙሉ በሙሉ ጣፊያችን ስኳር ማመንጨት አለመቻል አይደለም። እስከ ተወሰነ ደረጃ ያመነጫል። ከሰውነት የሚመጫው ኢንሱሊን እስከ ተወሰነ ደረጃ ስራውን ይሰራል፣ ግን በተሟላ መልኩ አይደለም። በእንደዚህ አይነት ስኳር የሚሰቃዩ ሰዎች የአመጋገብ ባህላቸውን፣ አካላዊ እንቅስቃሴ፣ አንዳንድ ደግሞ ደባል የሆኑ ባህሪዎችን በማስወገድ ምክሮችን በመከተል የስኳሩን መጠን በቀላሉ መቆጣጠር ይቻላል። ያ ማለት እንዲህ የሚመጡ ውስብስብ ችግሮችን ቶሎ መተው ችግር እንዳይፈጥሩ ማድረግ የሚቻልበት መንገድ ስላለ ዋናው ነገር በሽተኛው ይህን ተገንዝቦ የስኳሩን መጠን የሚቀንስበትን የአመጋገብ ዘዴንም ማስተካከል ሊሆን ይችላል። አካላዊ እንቅስቃሴ ማድረግ ሊሆን ይችላል እና እነዚህን ነገሮች በማድረግ እንዲዘገዩ የሚደረግበት ሁኔታ አለ። ሁለተኛው ይህ አይን ላይ የሚመጣው ጉዳት ሕክምናም እየወሰድን በስርዓቱም እየተከታተል ይሄ አይን ላይ የሚመጣው ጉዳት ቀደም ብሎ እንዲመጣ ወይም እንዲዘገይ የሚያደርጉት እነዚህ እነዚህም ነገሮች ምንድን ናቸው? አንድ እንዳልኩት ደግሞ በጣም የቆየ ሲሆን እንዲሁ አይን ላይ የሚመጡ ጉዳቶች ይኖራሉ። ከሱ ባሻገር ዋናው እንዳልኩት የበሽታው ቁጥጥር ግሉኮሱ በደም በቁጥጥር ላይ ሆኖ ለረዥም ጊዜ ከቆየ የሚመጡ ችግሮችም እየቀነሱ ነው የሚሄደው ራሱ ስኳሩን ማከም የአይን ህመሙን መከላከያ ከሚደረጉ ቀዳሚ ጥረቶች ውስጥ የመጀመሪያውና ትልቁ ነው እያሉን ነው በትክክል ምክንያቱም አይኑ ጋር የሚመጣው ነገር ግሉኮሱ ደም ላይ በዝቶ ለረዥም ጊዜ ቆይቶ ደምስሮችን እየጎዳ የሚያመጣቸው ችግሮች ናቸው። ስለዚህ ትልቁ ነገር ጉልኮሱን መጠን ወደ ጤናማ እንዲቀንስ የሚደረጉት ነገሮች እነዛ ነገሮችም ቶሎ እንዳይመጡ ያደርጋቸዋል። ሌላ ተጓዳኝ ደግሞ ከዚ ጋር ተያይዘው የሚመጡ ህመሞች አሉ። ለምሳሌ ስኳርና ደምብዛት ብዙ ጊዜ በተያያዥነት ሄዳሉ። ደምብዛት ያለው ስኳር ይኖረዋል ወይ ስኳሩ አንዳንዴ ደምብዛት እንዲኖር ያደርጋል። እነዚህ ሁለቱ አብረው በሚቆዩ ጊዜ እንዲሁ አይለ የሚመጣን ጉዳት በጣም ያባብሳሉ እና አንድ ሰው ስኳር ኖሮ ደም ብዛት ካለው ደም ብዛቱ በደንብ በቁጥጥር መሆኑንም መከታተል ይጠይቃል። ለምሳሌ አንዳንድ ሰው እንደ ወደፊት ሲጋራ ያጨስ እንደው እንዲህ ዓይነት ነገሮችን ማስወገድ፣ ምክንያቱም ሲጋራ ማጨስ ራሱ አይን ላይ ሊመጣውን የሚችለውን ችግር ስኳር ካለ እንዲያፋጠን የሚያደርግ ምክንያት ከሆኑት አንዱ ነው እና ሶስተኛ ደረጃ ደግሞ ምናቸው አሉ አንዳንዴ የሰውነት ክብደት ቀቅጥ ማለፈ መጠን ሲጨምርም እንዲሁ አይን ላይ የሚመጡ ችግሮች ከፍተውና ተባብሰው ሊታዩ ስለሚያደርግ የሰውነት ክብደትንም መቆጣጠር እንደዚሁ የመከላከሉ አካል ይሆናል ና ይህንና እንዳልኩ ምክሮችን ተከትሎ የአመጋገብ ባህልን፣ የአካላዊ እንቅስቃሴን፣ ነገሩን የሚያባብሱ ነገሮችን እየተቆጣጠርን ለረጅም ጊዜ ከቆየን እዚህ ውስብስብ ሆነ የሚመጡት አይን ችግሮችም እንዲዘገዩ ማድረግ ይቻላል። ወደ ህክምና አማራጮቹ እንለፍ ዶክተር ወርቃየው አንዴ ከተከሰተስ በኋላ አንድ የስኳር ህመምተኛ በረዥም ጊዜ ውስጥ ሊከሰቱ የሚችሉ በርካታ የአይን ህመም አይነቶች ሊዳረግ እንደሚችል ቀደም ብለው ካስረዱን ትንታኔዎች ተመልክተናል የህመሞቹ አይነቶች እንደ መለያየታቸው የህክምናውም አይነት በአንጻሩ ሊለያይ እንደሚችል መገመት ይቻላል ነገር ግን በአጠቃላይ ምን አይነት የህክምና አማራጮች አሉ የህክምናውም አማራጭ ከስኳር ህመም ጋር ተያይዞ ሊሄድ የሚችል ከሆነ ይቀጥላል። መልሱ አሁን ተከታዩ ዝግጅት ይቀጥላል። የኢትዮጵያና የግብፅ አቋም በህዳሴ ግድብ ግንባታ ፍጥነት ላይ በተነሳ ንግግር ላይ እየተቀናበረ ነው። በዓለም አቀፍ አማካሪዎች ይካሄዳሉ የተባሉ ጥናቶች ሲጠናቀቁ የህዳሴ ግድብ ግንባታ ፍጥነት ቢቀንስ የግብፅ ፍላጎት መሆኑን የሀገሪቱ የውሃ ሚኒስቴር ቃል አቀባይ ዶክተር ካሊድ ዋሴፍ ለቪኦኤ ገልጸዋል። የኢትዮጵያ ወሰን ተሻጋሪና ተሻጋሪ ያልሆኑ ወንዞች ዳይሬክተር አቶ ተሾመ አጥናፌ ደግሞ የግድቡ ግንባታ በተያዘለት ፍጥነትና ሁኔታ ይቀጥላል ብለዋል። ዝርዝሩን ሰሎሞን አባተ ይዞታል። ኢትዮጵያ፣ ግብፅና ሱዳን ህዳሴ ግድብን ከመሙላትና ከቀጣይ ሥራው ጋር በተያያዘ የሚኖሩ ሁኔታዎችን እንዲያጠኑ የመረጧቸውን ሁለት የአውሮፓ አማካሪ ኩባንያዎችን በአሸናፊነት አሳውቀው ነበር። አሁን የህዳሴ ግድብ ግንባታ ፍጥነት ግብፅን በእጅጉ እያሳሰባት ነው። ሥራው ቀዝቀዝ እንዲል እንደምትፈልግ የሚጠቁም ዘገባ በግብፅ መገናኛ ብዙሃን ባለፈው ሳምንት ወጥቶ ነበር። እንዲያውም ሥራው እንዲቆም ግብፅ ትጠይቃለች ሲሉ አላያሲን የሚባሉ የውሃና መስኖ ሚኒስቴሯ ቃል አቀባይ መናገራቸውን ጠቅሶ አህራም ኦንላይን ጽፏል። ለመሆኑ የግብፅ ስጋት ምንድን ነው? ወደ ካይሮ ደውዬ የሀገሪቱን የውሃና መስኖ ሚኒስቴር ቃል አቀባይ ዶክተር ኻሊድ ዋሲፍን አነጋግሬ ነበር። ችግሩ አሉ ቃል አቀባዩ፣ ችግሩ ጥናቶቹ ሳይጀመሩ ግንባታው እየተካሄደ ነው። ስለዚህ ይህ ሁኔታ እኛን በብርቱ አሳስቦናል። በመሆኑም እኛ የምንጎተጉተው ጥናቶቹ ፈጥነው እንዲጀመሩ ነው። የግድቡ መሞላት እና አገልግሎት ከመጀመሩ በፊት አንድ የፈረንሳይ ኩባንያ በዋና ተቋራጭነት አንድ የሆላንድ ኩባንያ ደግሞ በበታች ተቋራጭነት እንዲሰሩ ተወስኖ ነበር እና ስራውን መጀመር። ታዲያ ችግሩ ምንድን ነው? ሁለቱ ኩባንያዎች አብረው ለመስራት መስማማት አልቻሉም። ስለዚህ እኛ ችግሩን ለመፍታት እያነጋገርናቸው ነው። ምን እያደረጋችሁ ነው ታዲያ ያላችሁት? በሁለቱ ኩባንያዎች መካከል ያለውን ችግር ለመፍታት ሦስት ስብሰባዎችን አድርገናል። አብሮ ቢሰሩ ደስ ይለናል፣ ምክንያቱም ሁሉንም ነገር እንደገና ለመጀመር ጊዜ የለንም። በዚህ ሁኔታ ላይ ካላችሁ ምንድን ነው ታዲያ ግብፅ እየጠየቀች ያለችው? እየጠየቅን ያለነው ሁለቱ አብረው እንዲሰሩ ማድረግ እንድንችል ወይም ስራውን የሚሰራ ሌላ ኩባንያ እስክንመርጥ የግንባታው ስራ ፍጥነት እንዲቀዘቅዝ ነው። የግብፁ የውሃና መስኖ ሚኒስቴር ቃል አቀባይ ዶክተር ካሊድ ዋሲፍ ይህ ጥያቄያቸው ቀደም ሲል የተደረሰን ስምምነት መሰረት ያደረገ እንደሆነ ይናገራሉ። በግብፅ ፕሬዝዳንት በኢትዮጵያ ጠቅላይ ሚኒስትርና በሱዳን ፕሬዝዳንት መካከል የተፈረመው የመርሆች መግለጫ ግድቡን የመሙላቱ ስራና የግድቡ አገልግሎት መስጠት ጥናቶቹ እስኪጠናቀቁ እንደማይጀመር የሚናገር አንቀጽ አለ። በሌላ በኩል ግን የግድቡ ግንባታ እንዲቆም መጠየቅ እንደማይችሉ ዶክተር ዋሲፍ ነግረውኛል ስ ነው። ምንድን ነው የሚፈጥረው ችግር ታዲያ? የውሃ እጥረት መሆኑን ዶክተር ዋሲፍ ተናግረዋል። ጉዳዩን ይዤ ወደ ኢትዮጵያ የውሃ መስኖና ኤሌክትሪሲቲ ሚኒስቴር ደውዬ የወሰንና ወሰን ተሻጋሪ ወንዞች ጉዳይ ዳይሬክቶሬት ዋና ዳይሬክተሩን አቶ ተሾማ አጥናፊን አነጋግሬያለሁ። አዎ እኔም እንግዲህ እንዲሁ አንተ እንዳልከው ጋዜጣ ላይ ነው ያየሁት፣ ኢንፎርሜሽኑን አንብቤዋለሁ። በኦፊሻል መንገድ የቀረበልን ወይም የመጣ ምንም አይነት ከግብጽ የመስኖና ውሃ ሀብት ሚኒስቴር ወይም ከሌላ ከግብጽ ኦፊሻል የመጣ ምንም አይነት አላየንም። እንደዚሁ ጋዜጣ ላይ ወጥቶ ነው ም አንብቤዋለሁ። ነገር ግን የእኛ ግዳሴ ግድብ መሄድ ምንም ሊያሰጋቸው የሚያሰጋቸው ምክንያት አይኖረውም። ጥናቱን እንደጀመርን ኮሚት አድርገን ለመጨረስ እኛ በጣም ዝግጁ ነን። አሁንም ቢሆን የስብሰባው ቀን እስረኛው የቲኤንሲ ስብሰባ መቼ እንደሚካሄድ እየጠቅም ነው። ከእነሱ ነው መልስ ያልመጣው በእኛ በኩል አይደለም። ጥናቱን እኛም ሁላችንም እነሱም እኛም ኮሚትነን እነሱ እንዳሉት ሁሉ ህዳሴው ግድብ ግንባታ ግን ባለበት ሁኔታ ይቀጥላል። ምንም ከሱ ጋር የሚያገናኘው ነገር የለም። የጥናታችንን የምናካሄደው ስለ ውሃ ሞላል እና ስለ ግድቡ ኦፕሬሽን ነው እንጂ የህዳሴን ግድብ ግንባታ ለማስቆም ወይም ለማስቀጠል በህዳሴ ግድብ ላይ ሌላ ተጽዕኖ ለማምጣት ወይም አንድ ነገር ለማድረስ አይደለም። እየተጠና ያለው እየጠናን ያለ ነው። በጥናቱ መሰረት የግድቡ አሞላል እና የግድቡ ወደፊት ኦፕሬሽን ምን ይመስላል የሚለውን ከአማካሪ አስተያየት ለማግኘትና በዚህ ጉዳይ ላይ ከነሱ ጋር እንድንነጋገርበት ነው እንጂ የእዳሴው ግድብ ግንባታም እየታወቀ ነው። ጥናቱ ስንጀምርም መጀመሪያውንም ቀድሞ ነው የተጀመረው። የዓለም አቀፍ ፓነል ጥናቱን አጠናቆ ባስረከበበት ወቅትም የእዳሴው ግድብ ግንባታ እንደሚቆም፣ እንደሚቀጥል እና እንደማይቆም ተረጋግጧል። እነሱም ያውቁታል። የግብጽ መንግስትም የውሃ ሀብት ሚኒስትሩም ሁሉም በቲኤንሲ ደረጃ ያሉትን በሶስትዮሽ ብሔራዊ ኮሚቴው ይሄ የታወቀ ስለሆነ የህዳሴ ግድብ መፍጠን አሁን ደርሶ ለምን እንዳሳስባቸው ለእኔም ግልጽ አይደለም። ከሱ ጋር የሚገናኝ ነገር የለም። አሁንም የህዳሴ ግድብ ባለበት የሚቀጥል ነው የሚሆነው። እሺ፣ አቶ ተሾመ እናንተ ተሰብስባችሁ እነዛን ዓለም አቀፍ አማካሪዎች መርጣችኋል። አንድ የፈረንሳይ አንድ የሆላንድ ድርጅት መርጣችሁ ነበር። እና ምንድን ነው ለመሆኑ ሥራው የማይጀመርበት ምክንያት? ኮንሰልታንቶቹ እንዳልከው ተመርጠዋል። መጀመሪያ ኮንሰልታንት ስንመርጥ አንድ ነበር መምረጥ የነበረብን አንደኛውን ብንመርጥ በአንዱ ብቻ እንስማማም። ሌላ መጨመር አለበት ኮንፊደንስ አይኖርም አሉ። ተጨመረ ለአንዱ ሰባ ፐርሰንት ለአንዱ ሰላሳ ፐርሰንት ስራ ተሰጠ። እነኚህ ኮንሰልታንቶች በዚህ በተሰጣቸው ፕሮፖርሽን መሰረት ስራውን ፕሮፖዛል አዘጋጅቶ እንዲያቀርቡ ተጠየቀ። ኮንሰልታንቶቹ ለሁለት ዙር ተነጋግረው መስማማት አልቻሉ። በዚህ ጉዳይ ላይ ተሰብስበን ተነጋገር። እነኚህ ኮንሰልታንቶች መስማማት ስላልቻሉ ሌላ አማራጭ መፈለግ አለብን የሚለውን አጀንዳ ቴብል አደረግን። አይ ይሄ ከሚሆን አሁንም አንድ ዙር የመጨረሻ ኤግዞስት ማድረግ አለብን፣ እነኚህን ኮንሰልታንቶች በአካል ማገኘት አለባቸውና እናነጋግራቸው የሚል ጥያቄ ያነሱ በዚሁ መሰረት ተቀብለን በቀጣዩ አስረኛው ቲኤንሲ ላይ ይህንን ጉዳይ የመጨረሻ ልባት ልንሰጠው ቀጠሮ ይዘናል። በዚሁ ቀጠሮ መሰረት የስብሰባውን ቀንና ጊዜም በደብዳቤ የምንጠይቃቸው ምንም የመለሱልን ነገር የለምና እየጠበቅን ነው ያለው። ስለዚህ ሊስማሙ ስላልቻሉ ነው ኮንሰልታንቶቹ፣ በእኛ በኩል ሳይሆን በሁለቱ ወይም በሀገሮቹ መሀል ሳይሆን በአማካሪዎቹ መካከል በስራው ላይ ስምምነት ለመድረስ አልቻሉም። እነሱ ደግሞ ስምምነት ሊደርሱ ያልቻሉበትን ምክንያቶች ዘርዝረው ጽፈው ሰጥተውናል። አልተስማማንም የሚሉባቸውን ነገሮች በግልጽ አስቀምጠውላችኋል? አዎ እሱ እያንዳንዷን ሁሉም ከሁለቱም አካል በሚገባ አስቀምጠውልናል። አሁን እነሱ ኮንፊደንሻል የጨረታ ጉዳይ ስለሆነ ይሄ ይሄ ነው ለማለት አልችልም። ግን በሚገባ ግልጽ አድርጎ ከአንዴም ሁለቴ ማብራሪያም ጠይቀናቸው በስርዓቱ ሰጥተውናል እነኚህን ነጥቦች። የግድቡ ግንባታ ምን ያህል ተጠናቋል? እስካሁን ድረስ አቶ ተሾመ። የግድቡ ግንባታ አርባ ስምንት ፐርሰንት ላይ መድረሱን ሰምተናል። ግድቡ ግንባታው ከተጀመረ ረጅም ጊዜ ነውና በጥሩ ሁኔታ እየሄደ ነው። የግድቡ ግንባታ በሁለቱ አማካሪ ድርጅቶች መካከል ስምምነት ስለሌለ ሌላ ድርጅት ለመምረጥ ስድስት ወር ያህል ጊዜ ስለሚፈጅ የግድቡ ግንባታ በዚህ አሁን በያዘው ፍጥነት የሚቀጥል ከሆነ ጥናቱ ሳይጠና ስራው ሊጠናቀቅ ይችላል የሚል ስጋት ነው ያላቸው እነሱና በምንም ሁኔታ ይሁን የግድቡ ግንባታ ሊዘገይ ወይም ደግሞ ሊቀዘቅዝ የሚችልበት ሁኔታ አለ። በኢትዮጵያ በኩል በምንም መድረክስ ቢሆን አንስታችሁ ተነጋግራችኋል? ይሄንን ይሄ አጀንዳም ሆኖም ማዕቅም በዚህ ጉዳይም ላይ ልንነጋገርም አንችልም። ይሄ ግድቡ ኢትዮጵያ የምትገነባው ግድብ ነው። ከነሱ ጋር መተባበር በሚገቡን ጉዳዮች ላይ እየተባበርን ነው። ኢንፎርሜሽን በመለዋወጥ መረጃ መለዋወጥ፣ አብሮ በመስራት ስጋታቸውን በመቀነስ በማናቸው የመተማመን መንፈስን በሚያጎለብቱ ሁኔታዎች ጋር ከነሱ ጋር እየሰራን ነው። የግድቡን ግንባታ ጉዳይ ግን እነሱም አላነሱልንም። እኛም ኮምፕሮማይዝ የምናደርገው ነገር የለም። ግድቡ ባለበት ሁኔታ ነው የሚቀጥለው። ስለዚህ ጉዳይ ሊያነሱም አይችሉም ሊያነሱልንም ይችላሉ ብዬም አልገምትም። ምክንያቱም ግድቡ እየተገነባ እንደሆነ በተስማማ ነው የሶስቱ ሀገሮች ዲክላሬሽን ኦፍ ፕሪንስፕል። የምናደርጋቸው ጥናቶች በሙሉ የግድቡ ግንባታ እየቀጠለ በሚል ነው የተስማማ ነው። ስለዚህ ይሄ ለምን አዲስ እንደሆነ በዛሬ አልገባኝም። ተናል ኮ የሶስቱ ሀገር መሪዎች ተስማምተው ዲክላሬሽን ኦፍ ፕሪንስፕል በተስማሙት መሰረት የግድቡ ግንባታ እየቀጠለ ስራዎቹ ይሰራሉ የሚል ነው። ስለዚህ ግድቡ አንድም ቀን ሊቆም የሚችልበት ወይም ስለ ግድቡ መቆምና መሄድ የምንነጋገርበት አርስት አይደለም ማለት ነው ይህንን አፕሩቭ አድርገው የፈረሙበት በሀገር መሪዎች የተቀመጠ ሰነድ ነው። ከኢትዮጵያ ውሃ መስኖና ኤሌክትሪሲቲ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ጉዳይ ዳይሬክቶሬት ዋና ዳይሬክተር አቶ ተሾማ አጥናፌ ጋር ያነሳናቸውን ሌሎችም ነጥቦች የያዘው ሙሉ ቃለ ምልልስ ዌብሳይታችን ላይ ይገኛል። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን አድማጮች፣ ይህ ፕሮግራም የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በዲሞክራሲያዊት ኮንጎ ሪፐብሊክ፣ በቪየትናም፣ በሶሪያ፣ በኢራንና ሌሎች አገሮች ጋዜጠኞች ዛሬም የጥቃት ኢላማ ናቸው። የንግግር ነጻነት አደጋ ላይ እንደወደቀ ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ። ለጋዜጠኞች መብት የቆመው ዓለም አቀፍ ድርጅት ሲፒጂ እንዳመለከተው እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ.ም ብቻ በዓለም ዙሪያ ከ60 በላይ ጋዜጠኞች ተገድለዋል፣ በብዙ መቶዎች ታስረዋል፣ በርካቶችም የገቡበት አልታወቀም። ሌላው ለጋዜጠኞች መብት የቆመው ድንበር የለሽ ጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ መንግስታት የጋዜጠኞችን ድምፅ ለማፈን የሚጠቀሙባቸው መንገዶች ሳንሱርን ወከባን መንግስታዊ ባልሆኑ የበጎ አድራጎት ድርጅቶች ላይ የሚጣሉ ገደቦችንና የፖለቲካ መሪዎች በግልጽ የሚሰነዝሯቸውን ዛቻዎች ይጨምራል ይላል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የህዝባዊ ዲፕሎማሲና የህብረተሰብ ጉዳዮች ረዳት ሚኒስትር ሪቻርድ ስቲንግል የንግግር ነጻነት የሰብአዊ መብቶች ሁሉ መሰረት ነው ያሉበትን በቅርቡ በኒውዮርኩ የኮሎምቢያ ዩኒቨርሲቲ ያሰሙትን ንግግራቸውን ዋቢ ያደረገው ርዕሰ አንቀጽ አያይዞም በዚያ ነጻነት ላይ የተደቀኑ ፈተናዎች ባለፉት አስርት ዓመታት ከታዩት አሁን ይበልጥ ስር እየሰደዱና እየበረቱም መጥተዋል ሲሉ የቀድሞው ጋዜጠኛና የዛሬው ረዳት የውጭ ጉዳይ ሚኒስትር የሰጡትን አስተያየት ያጠናክራል። ሚስተር ስቲንግል ሦስቱ ፈተናዎች ግጭቶች ባሉባቸውና ሌሎች አካባቢዎች ጋዜጠኞች የሚደርስባቸውን የአካል ጉዳት አምባገነን መሪዎች ባሉባቸው አገሮች የሚታየውን በየዕለቱ እየጠበበና እየኮሰመነ የሚሄድ የዜጎች የመናገር ነጻነት እንዲሁም እየገነነ የመጣውን የተዛባ መረጃ ስርጭት ይዘረዝራሉ። ቀደም ሲል እውነትን ፈትሸው የሚያወጡ ጋዜጠኞች የተሻለ መንገድ ነበራቸው ያሉት ረዳት የውጭ ጉዳይ ሚኒስትር ስቲንግል ይህ አሳሳቢ ሁኔታ የዩናይትድ ስቴትስ ዲፕሎማቶች በዓለም ዙሪያ ከሚመለከታቸው መንግስታት ጋር አጽንኦት ሰጥተው የሚንቀሳቀሱበት ጉዳይ መሆኑንና ለዲጂታልና አካላዊ ጥበቃ እንዲሁም ለማኅበረሰባዊና ስነ ልቦናዊ እንክብካቤዎች እገዛ ከምታደርገው በተጨማሪ ለጥቃት ለተጋለጡ የሲቪል ማኅበራትና ነጻ ጋዜጠኞች ሥልጠና፣ አስፈላጊ መሣሪያዎች እንዲሁም ለኢንተርኔት ነጻነትና ሌሎች ፕሮግራሞች ማስፈጸሚያ የሚውል ከአንድ መቶ ሚሊዮን ዶላር በላይ ማውጣቷን አስረድተዋል። ከ አንድ መቶ ሚሊዮን ዶላር በላይ ወጪ ማድረጓን አስረድተዋል። የፕሬስ ነጻነት በሚረጋገጥባቸው መንገዶች መርዳት የዩናይት ስቴትስ የውጭ ፖሊሲ ቁልፍ አካል መሆኑን ያመለከቱት ርዳታ የውጭ ጉዳይ ሚኒስትሩ አክለውም በአሸባሪ ቡድኖችና አምባገነን መንግስታት በተመሳሳይ የሚፈጸሙትን የተዛቡና የሐሰት መረጃዎች እንዲሁም የፕሮፓጋንዳ መልእክቶች ስርጭት ለመቋቋም አገራቸው በመረጃ የተደገፉ መልእክቶችና እውነት ጎልቶ የሚሰማበት ምህዳር እንዲረጋገጥ እንዲሁም በዓለም ዙሪያ የሚገኙ ነጻ መገናኛ ብዙሀን ይረዱ ዘንድ በተነሳሳ ገቢር ትንቀሳቀሳለች ብለዋል። ለዚህም ዋናው ምክንያት አሉ ስቲንግል ለዚህም ዋናው ምክንያት ጋዜጠኞች ለሁላችንም ለዜጎች በሙሉ ስለ አገሮቻችንና ስለ መንግስቶቻችን ምንነትና አሰራር እውነቱን እንድንረዳ እድል ይፈጥሩልናል። ይህም መልካምና ጠንካሮች ያደርገናል ሲሉ የዩናይት ስቴትሱ ሲሉ የዩናይት ስቴትሱን ፕሬዚዳንት ባራክ ኦባማን ዋቢ ያደረጉበትን በመጥቀስ የእለቱ እርስ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። አሁን ሮዛ ፓርክስ የአሜሪካ ሲቪል መብቶች እናት ተብለው ይጠራሉ። ሮዛ ፓርክስ ሲኖሩባት በነበረችው አላባማ ግዛት የዘር መድሎ ህግ መሠረት በሕዝብ ማመላለሻዎች ውስጥ ጥቁሮች ለነጮች መቀመጫ መልቀቅ ነበረባቸው። ልክ የዛሬ ስድሳ ዓመት ኅዳር 21 1948 ዓ ም ግን ሮዛ ፓርክስ እምቢ አሻፈረኝ አሉ። ለነጭ ተሳፋሪ ወንበሬን አለቅም አሉ። በፖሊስ ተያዙና ታሰሩ። 35 ዓመታቸው ነበረ። የ26 ዓመቱ ወጣት ባፕቲስት ቄስ ማርቲን ሉተር ኪንግ የመጀመሪያውን ታሪካዊ ሲቪል ኩርፊያ ጠሩና የሞንት ጎመሪ የሕዝብ ማመላለሻ ተሽመደመደ። አድማው ለአንድ ዓመት ቆየ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች። ቴክኒሽያኑ ጃን ድራይደን። በምሽቱ ፕሮግራም ዋና አዘጋጅና ትዝታ በላቸውና በሌሎችን ባልደረቦቻችን ስም እንሰናበታለን። ቀጥሎ ትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።